ሰላም፣ ጤና ይስጥልን። የተከበራችሁ አድማጮች ተመልካቾቻችን እንደምን አመሻችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቤ መሰናዶ ጀምሯል። ጥንቅሮቻችን እናስተዋውቃችሁ። ኢትዮጵያ ውስጥ ወደ 3 ሚሊዮን 500 ሺህ የሚጠጋ ሰው ቁጥር ያለው ሰው መፈናቀሉን ዓለም አቀፉ የፍልሰት ድርጅት አስታውቋል። ሌሎች ዘገባዎችም አሉ። ከተወለድኩበት አካባቢ የጀመርኩት ስራ ነው። አርቲስቱን አልገባውም ሰልፍ ተዉት ወይም በራሴ ራሴን ያስተማርኩ አርቲስት ወይም ቀራጺ ነኝ። የሰማችሁት የብረታ ብረት ቀራጺና አርቲስት አሜን ባደግና በምሽቱ እንግዳችን አድርገነዋል። ሌሎች መሰናዶችም አሉ። ኤደን ደግሞ የምሽቱን ዝግጅት በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ የዲጂታልና ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። ቀራጺና ባለሙያ አርቲስት አሚን ባደግ ምንም እንኳን የብረታ ብረት የእጅ ሙያ ባላቸው ቤተሰቦች መካከል ቢያድግም ቅርጾችን መስራት ግን እራሱን በራሱ ማስተማሩን ይናገራል። አሚን ባደግ እንደ ዘመን ባንክ ያሉ ለተለያዩ ተቋማትም ከብረታ ብረት የሚሰሩ ግዙፍ የተቋማቸውን አርባዎችና ጌጦችን በመስራት ይታወቃል። ከአሜን ጋር ቆይታ አድርጌ ያሰናዳው ዘገባ ይቀጥላል። የብረት ብረት ቀራጺና ንድፍ ባለሙያ አርቲስት አሚን ባደግ የወደፊት ህልሙ እንደ ፈረንሳዩ ኤፍል ታወር ያለ ድንቅ ኢትዮጵያዊ የብረት ቅርጽና ህንጻ ማቆም እንደሆነ ይናገራል። አርቲስቱ በአሁኑ ሰዓት ሀገሪቱ ውስጥ ላሉ ባንኮች፣ ኤምባሲዎችና የተለያዩ ተቋማት በኮንትራት የብረት ቅርጾችን በመስራት የሚያስረክብ ሲሆን ወራት ፈሽቶ የሚሰራቸው ስራዎችም በሚሊየን ብሮች መሸጥ መጀመራቸውን ይገልጻል። አሁን እንግዲህ ዘመን ባንክ ያው አሁን ከዓመት በፊት ተረክቦኛል አራት ሜትር በሁለት ከሃምሳ የሆነ ፖል ነው ወይም ዋይልድ ኦክስ ነው። አሁን ደግሞ የኦሮሚያ ባንክ ትልቁ ስራ ይሄ ማስተርፒስ የምለው ይሄ የኦሮሚያ ኢንተርናሽናል ባንክ ነው። እሱ ደግሞ ወደ ላይ ቁመቱ አምስት ሜትር ነው። ስፋቱ የሰርከምፍራንሱ የሆዱ ወደ ሰማንያ አምስት ሴንቲሜትር ነው። ትልቁ ስራ ብዬ ማስበው እሱን ነው። እንግዲህ ከትልልቆቹና አሁን ምነግርሽ ትንንሾች ስራዎች ጀርመን ድረስ ምልካቸው ስራዎች አሉ። በኤምባሲ በኩል በግለሰቦችም የሚወስዱት አለ። ብዙ ጊዜ እንደሱ አይነት ነገር እንግዲህ ዘመን ባንክ እስከ ሁለት ነጥብ ሰባት ድረስ ሀገሪቷ አነባራቢ ሁኔታ እየታየ ነው። እንግዲህ የሚተመነው እዚህ ሀገር በሀገሪቷ ዋጋ ማለት ነው። ይሄ ደግሞ ሶስት ነጥብ አምስት ሚሊየን እንግዲህ በዚህ በዚህ መልኩ ነው የምሰራው። እንግዲህ ወደ ዶላር ደግሞ ስትለውጭው በጣም ትንሽ ብር ነው። አሁን ብዙ ብር ይመስላል ያው እዚህ ሀገር ምክንያቱም ክሬቲቪቲ ነው። እኔ ያንሰዋል ብዬ ነው ማስበው አሁን እኔ እድሉን አግኝቼ ተመቻችቶልኝ አንዳንድ ሁኔታዎች ተስተካክለው ወደ ሳውዝ ዳኮታ ምናምን ፌስቡክ ላይ ፕሬንዶች አሉኝ እና ምን ያህል አንድ ስራ ትንሽዬ ስራ ሰርተው ለመንግስት ተቋማት ምን ያህል እንደሚሸጡ ያው እዛው ላይ ዋጋቸውንንም ስለምናውቅ ከዛ ጋር ማወዳደር አይቻልም። ስለዚህ ሀገር ያው በቂ ነው ብለን ነው ምንጠይቀው። በቂ ነው ብለን የጠየቅነውን ደግሞ ይከፍሉናል። ከተለያዩ የወዳደቁ ብረታ ብረት እቃዎች ግዙፍ የእንስሳት ቅርጾችን የሚሰራው አሜን ባድግ በተለይም እድገቱ ሐዋሳ ሐይቅ አጠገብ መሆኑ ለዚህ የጎላ ሚና እንዳለ ይገልጻል። አሜን በእንግሊዘኛ አጠራሩ ሰልፍቶት የተሰኘውንና ራሱን በራሱ አስተምሮ ያበቃም አርቲስት ነው። የወዳደቁ ብረቶችን እየሰበሰብኩ ከተለያየ ቦታ ብረት ነክ ማቴሪያሎችን ወይም ብረት ነክ ዕቃዎችን እየሰበሰብኩ የተለያዩ የእንስሳት ቅርሶችን እሰራለሁ። ይህንንም ስራ የጀመርኩት እንግዲህ ከልጅነት ጀምሮ ከተወለድኩበት አካባቢ የጀመርኩት ስራ ነው። አርት ስኩል አልገባሁም። ሰልፍ ተዉት ወይም ራሴ ራሴን ያስተማርኩ አርቲስት ወይም ጠራሲ ነኝ። ቤተሰቦቼ ይህን ስራ ይሰራሉ። ይሄ ብረት ብረት ስራ የቦቆሎ መተልፈያ፣ ኦቾሎኒ ፈርም መተልፈያ እንደዚህ እንደዚህ አይነት ማሽነሪዎች ይሰሩ ነበር። እኔ ልጅ ሆኜ ማለት ነው፣ መነሻዬ ከዛ ነው። ግን ውስጤ ይሄ አርቱ ስለነበረ ምነካካቸው ነገሮች፣ የሽቦ መኪና፣ ወንዝ ዳር ሄደን ድንጋዮች እቀርጻለሁ የተለያዩ አርቲስቲክ የሆኑ ወይም አርት የሆኑ ስራዎችን በልጅነት ነካካ ነበረ። በኋላ ላይ እያደኩ ስመጣ ውስጥ ያለውን ነገር እያወጣው እያወጣው፣ ሞርሊ ደግሞ ኮረና ሰዓት ያ ሁሉም ሻትዳውን በተደረገ ሰዓት እዛ ሰዓት ሙሉ ጊዜን እዚህ አርቱ ላይ ማሳለፍ ጀመርኩ። ምክንያቱም ምንም ስራ መስራት አይቻልም ነበር በዛን ሰዓት ቤታችን ውስጥ ታሽገን ከምንቀመጥ ይሄ ባለው ነገር በተሰበሰበው ዌስት ማቴሪያል የወዳደቀ እቃ ይሄንን ነገር ሙሉ ጊዜ ነው ስጄ መስራት ጀመርኩ። አሁን እንግዲህ ያው ከሞላ ጎደል ከተማ ውስጥ ታውቅ ያለው በከፊል ደግሞ አፍሪካ ውስጥ፣ በትንሹ ደግሞ ዓለም ላይ እየታወቅኩ ነው በዚህ በሶሻል ሚዲያ እንግዲህ እያልኩ እያልኩ ያው ወደፊት ትልቅ ግባለኝ ይሄን ይመስላል። አሜን ስራዎቹ ከጥበብነት ባሻገርም ለወጣቶችና በተለምዶ ቁራሌ ለተሰኙት እቃዎችን መልሶ ጥቅም ላይ ለማዋል የሚያሰባስቡ ሰራተኞችም ጭምር የስራ እድል በመፍጠር በተጨማሪም የተጣሉ እቃዎችን ከቀደመ ዋጋቸው አሳድጎ በጥቅም ላይ በማዋል አስተዋጽኦ እያበረከተ እንደሆነም ይናገራል። ስራ ላይ ለምሳሌ የዘመን ባንክን ቡል ብንወስድ አምስት ኩንታል ይመዝናል። እሱን ለመስራት የፈጀብኝ ጊዜ አራት ወር ነው። በስራ ሰዓት ብቻ ነው የምሰራው፣ ምክንያቱም ጎን ለጎን ሌሎች የምሰራቸውም ስራዎች ስላሉ አራት ወር ወስዶብኛል። እና ከባቢ ላይ ትልቅ ጥቅም አለው ብዬ ነው ማስቦ። ምክንያቱም ከተለያየ ከእርሻ ውስጥ ከየጫካው፣ ከየጦር ካምፑ የሚሰበሰቡ እቃዎች ናቸው። ተጠራቅመው እንግዲህ እንደዚህ አይነት ቅርጽ ዲፋይን መግለጽ የሚችሉት እና አንዱን እቃ ወስጄ አሁን እኔ ዝም ብዬ የሆነ ቦታ ስቼ አልለጥፈውም። ይሄ እቃ ለምሳሌ ከመኪና ፓርክ ፊስዮን ሸራ ውስጥ ክብ ነገር ነው። ምናልባት ምታቂ ከሆነ ይሄ የት ጋ ሊሆን ይችላል ብዬ የቡሉን ቅርጽ የሚወስን ወይም ዲፋይን የሚገልጽ ቦታ ላይ አስቀምጠዋለሁ እንዲህ እንዲህ እያደረኩ እነዚህ ወዳደቁ እቃዎች መልክ እንዲይዙ ውበት እንዲኖራቸው ጥቅም እንዲኖራቸው እንደውም በፊት ዋጋ ከሚያወጡት በላይ አሁን ላይ በደንብ ዋጋቸው ከፍ ብሎ እንዲታይ አድርጌ ነው የምሰራው እና ለአካባቢም ለአንዳንድ ተቋማትም ትልቅ ጥቅም እያስገኘ ነው ለእኔም እንደዚሁ ትልቅ ትምህርት እየተማርኩበት ነው የአርቲስት የቅርጻ ቅርጽ ስራዎች ከዚህ ቀደም በተለያዩ ቦታዎች ለእይታ ቀርበዋል። ከሶስት አመት በፊት አንድ ጊዜ፣ ዛሬ ሁለት አመት ደግሞ ለሁለተኛ ጊዜ ቼክ ሪፐብሊክ ኤምባሲ ውስጥ አሳይቻለሁ። ፍሬንች ኤምባሲም አንድ ጊዜ አሳይቻለሁ። ኢትዮጵያ ናሽናል ሙዚየም ውስጥ እንደዚሁ አንድ ጊዜ ስራዬን አሳይቻለሁ። አሊያንስ ፍራንሲስ እንደዚሁ ሶል ኤግዚቢሽን አሳይቻለሁ የራሴን። ይሄን ይመስላል እንግዲህ እስካሁን ድረስ። አርቲስት አሚን በአሁኑ ሰዓት በብረታ ብረት ቅርጽ ስራዎች የሚጠራ ሲሆን ሙያውን ለሌሎች ለማጋራት ያለው ፍላጎት በቦታ እጥረት፣ እንዲሁም ደግሞ በሀገሪቱ ካለው ወቅታዊ ሁኔታ አኳያ ለሙያው ተገቢ ትኩረት በመነፈገው የተነሳ ተግዳሮት እንደገጠመ ይናገራል። ቦታ ይፈልጋል። አሁን እኔ እውነት ለመናገር ስፔስ ባገኝ እኔ አምስት መቶ ካሬ ላይ ነው አሁን ምሰራው ስፔስ ቢገኝ ትልልቅ ሀሳቦች ነበሩኝ። ምክንያቱም ልጆች ማሰልጠን፣ ምክንያቱም እኔ አንድ ሰው ነኝ። ይሄ የተለየ እውቀት ነው። ይህንን እኔ የሆነ ነገር ብሆን በቃ አለቀም፣ የሚሰራ ሰው የለም። ግን ከስር ከስር የሚከተሉ ልጆች አርባ ሃምሳ ወጣቶች ባሰለጠኝ ለሀገር ይጠቅማል ብዬ አስባለሁ። ለዚህ ደግሞ ብቻችን ምንም የምታደርጊው ነገር የለም፣ ሰፖርት ይፈልጋል። አሁን ላይ ደግሞ ብዙዎች ያው እዚህ ነገር ላይ ፎከስ እያደረጉ አይደለም። ሀገሪቷ ያው ያለችበትን ሁኔታ ታውቂያለሽ። ቤዚክ የሆነ ነገር ላይ ነው ሰው ፎከስ እያደረገ ያለውና እንግዲህ ምናልባት ወደፊት ነገሮች ሲስተካከሉ ይሆናል ብዬ አስባለሁ። የብረታ ብረት ቀራጺው አርቲስት አሜን ባደግ ለተቋማት ከሚሰራቸው ቅርጾች ጎሎ ግን ለየት ያሉ የቅንጦት የቤት ውስጥ መገልገያ ሶፋዎችና ወንበሮችንም የሚሰራ ሲሆን በተጨማሪም ከለገጣፎ አለፍ ብሎ በሚገኘው የካንትሪ ክለብ ዴቨሎፐርስ ግቢ ውስጥ በሙሉ ጊዜ ስራዎቹን የሚያሳይበት የራሱ ጋለሪ እንዳለውም አጋርቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። በሶማሌ ክልል ውስጥ ጥቅምትና ኅዳር ወር ላይ በነበረው ጎርፍ ምክንያት ትምህርት ያቋረጡ ከሰባ አምስት ሺ በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የክልሉ የትምህርት ቢሮ አስታውቋል። በድሬዳዋ የሚገኘው ዘጋቢያችን አዲስ ቸኮል ተጨማሪ አለው። በሶማሌ ክልል ባለፈው ጥቅምትና ዳሮ ተከስቶ በነበረው ጎርፍ ሳቢያ እስካሁን እንደተዘጉ ካሉት ትምህርት ቤቶች አብዛኞቹ በወንዝ ተፋሰስ አቅራቢ የሚገኙ መሆናቸውን የቢሮ ምክትል ኃላፊ አቶ ጉሌድ አህመድ ለቪውያ ተናግረዋል። በተከሰተው ጎርፍ ኦክቶበር 2023 አካባቢ ከፍተኛ ዝናብ በሶማሌ ክልልና በሀገራችን ሃይላንድ አካባቢ የዘነቡ ዝናብ ምክንያት ወደ 322 ትምህርት ቤቶችን ነው በዚህ በጎርፍ አፌክትድ የሆኑት። እነዚህ ትምህርት ቤቶች ዘጠና ስድስት ሺህ አንድ መቶ ተማሪ ነበር የሚማረው። ያው እነዚህ ትምህርት ቤቶች እስከ ስድስት ዞን ውስጥ ናቸው። በዋናነት ግን ወንዞች አካባቢ 227 ናቸው። ከነዚህ ውስጥ 146ቱን መጀመሪያ ጊዜ አካባቢ ተዘግተዋል። በዚህ በጎርፍ ምክንያት የተባበሩት መንግስታት ድርጅት የህፃናት መረጃ ድርጅት ወይም በምህጻሩ ዩኒሴፍ በቅርቡ ሶማሌ ክልልን አስመልክቶ ያወጣው ሪፖርትም የትምህርት ቢሮ መረጃ የሚያጠናክር ነው። በዩኒሴፍ ጥናት ከተሸፈኑት አራት ዞኖች ውስጥ በውሃ ሙላቱ ጉዳት የደረሰባቸው ትምህርት ቤቶች 227 ናቸው። 139 አሁንም ድረስ እንደተዘጉ፣ 88ቱ በከፊል እንደተጎዱና በዚህም 67030 ተማሪዎች ከትምህርት እንደተጓጎሉ ዩኒሴፍ በጥናቱ አመልክቷል። የክልሉ ትምህርት ቢሮ በበኩሉ የጎርፍ ጉዳቱ በአራት ሳይሆን በስድስት ዞኖች እንደተ ቀስታ ይገልጻል። በጎርፍ ተጠለቅለቀው የነበሩና የማሙላቶ ሲቀንስ ስራ የጀመሩትን ትምህርት ቤቶች ሳይጨምር በጎርፍ ጉዳት ደርሶባቸው የነበሩ ሰላሳ ትምህርት ቤቶችን ጠግኖ ወደ ስራ ለማስገባት እንደተቻለ አቶ ጉሌድ ይናገራሉ። በመንግስትና በዛ አካባቢ ህብረተሰብና የኤንጂኦዎች ጥረት በአንቲ ስኩል ካምፔን ወደ ሰላሳ ትምህርት ቤት ተመልሶ ወደ ማስተማር ስራ ጀምረዋል። አጠቃላይ ከዚህ 96 ሺህ 100 በጎርፉ ተጠቁ ተማሪዎች ወደ 21 ሺህ 256 ወደ ትምህርታቸው ተመልሰዋል። አሁን ናቸው። ቀሪ 7844 ተማሪ ገና ከትምህርት ውጭ ናቸው። በሊበን ዞን ጉራዳሞሌ ወረዳ የሰውነት ማጎልመሻ መምህር እንደነበሩ የሚናገሩት አቶ አብዱል ሀኪም መሀመድ በወረዳቸው በጎርፍ ሙላቱ ምክንያት ለሁለት ወራት ትምህርት ተቋርጦ እንደነበረ ያስረዳሉ። እዛ ጉራዳሞሌ ትምህርት ቤቱን ጎርፉ ለሁለወር ትምህርት ቤቱ ዘግቶ ነበረ። ሀይለኛ ዜናም ነበረ። ትምህርት ቤቱ ፖዚሽኑ በጣም ያልተመቼ ቦታ ነበረ። አሁን ግን ስራው ጀምረዋል። ከዛ በፊትም እኛም በሰራተኛ መልክም በህብረተሰቡም ቻልን አቅም ከኛ አቅም በላይ ስለሆነ ምንም ማድረግ አልቻለንም። ለሁላወር ግን አሁን ከችግሩ ተገድመዋል። ስራው ጀምረዋል። አቶ ጉሌድ አብዛኞቹ ትምህርት ቤቶች በአመቱ ሁለተኛ ወሰነ ትምህርት ተከፍተው ስራ እንዲጀምሩ ጥረት እየተደረገ ነው ብለዋል። ይሁንና ከፍተኛ ጉዳት የደረሰባቸውን ሀያ ትምህርት ቤቶች ስራ ለማስጀመር ጊዜ እንደሚጠይቅ ነው ምክትሉ ቢሮ ኃላፊ የጠቆሙት። ተማሪዎችን ወደ ትምህርት ገበታቸው ለመመለስ ትምህርት ቤቶችን ከማዘጋጀት ባለፈ ሌሎችም ድጋፎች እንደሚያስፈልግ የተናገሩት አቶ ጉሌድ የሚመለከታቸው ሁሉ የበኩላቸውን አስተዋጽኦ እንዲያበረክቱ ጥሪ አቅርበዋል። ሲከሰት ያው ሰው ይፈናቀላል። ከአካባቢ ሲፈናቀል ሳይኮሎጂካሊም አፌክት ሊሆን ይችላል። ዋናው ግን ትምህርት ብቻ ሳይሆን አጠቃላይ እንደ ላይፍ ሊሁድን እዛ አካባቢ ያለው ማህበረሰብ በእንስሳት የሚተዳደር እና በወንዞች አካባቢ እርሻ የነበራቸው ሰዎች ስለሆኑ ስለተፈናቀሉ እርሻቸው ስለወደመባቸው እነዚህ አይነት ሳይኮሎጂካሊ አፌክት እንደ ማህበረሰብ ይሆናሉ። ይሄ ከትምህርት ቢሮ አቅም በላይ ነው። ከክልልም አቅም በላይ የሆነ ዲዛስተር ስለሆነ እስፔሻሊ በክልሉ በነዚህ አካባቢዎች በተደጋጋሚ ድርቅ እና ጎርፍ ስለሚከሰትባቸው ከአቅም በላይ ስለሆነ ለፌደራል መንግስት ትምህርት ሚኒስቴር ያው አስታውቀናል። እነሱም ድጋፍ እንደሚያደርጉ እንጠብቀዋለን፣ ተስፋ አለን። ሌሎች ዓለም አቀፍ ኤንጂኦዎች እና ድርጅቶችም በዚ አካባቢ ድጋፍ እንዲያደርጉልን ለማስተላለፍ ወዳለን። ኤልኒኖ የተባለው ከባድ የአየር ንብረት ለውጥ ያስከትሉም ከመጠን ያለፈ ዝናብ በመቶ ሺዎች የሚቆጠሩ የሶማሌ ክልል ነዋሪዎችን በጎርፍ መጥለቅለቅ እንዲፈናቀሉ በወረርሽኝ እንዲጠቁና ሀብትና ንብረታቸው እንዲወድም መንስኤ ሆኗል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ኢትዮጵያ ውስጥ ወደ 3 ሚሊዮን 500 ሺህ የሚጠጋ ቁጥር ያለው ሰው መፈናቀሉን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታውቋል። ድርጅቱ ባለፉት ነሐሴና መስከረም ወራቶች ባካሄደው ዳሰሳ ከ ሁለት ሚሊዮን ተኩል በላይ የቀድሞ ተፈናቃዮች ወደ ቀያቸው መመለሳቸውንም ገልጿል። የአሜሪካ ድምጽ ዘጋቢው ገብረ ሚካኤል ገብረ ምድህን ያሰናዳው ዘገባ ይቀጥላል። የዓለም አቀፉ የፍልሰት ድርጅት አይኦኤም የኢትዮጵያ ቢሮ ባወጣው አዲስ ሪፖርት በሀገሪቱ ውስጥ ያሉትን ተፈናቃዮች አስመልክቶ በተገባደደው የጎርጎርሳውያኑ 2023 ነሐሴና መስከረም ወራት ላይ የዳሰሳ ጥናት ማካሄዱን ገልጿል። ጥናቱን መሰረት አድርጎ ስለተዘጋጀው ሪፖርት ለአሜሪካ ድምፅ ማብራሪያ የሰጡት የድርጅቱ የኢትዮጵያ ቃል አቀባይ ኬቪ ራይ በኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ዜጎች ቤት ንብረታቸውን ጥለው ከቀያቸው ርቀው በየመጠለያ ጣቢያዎቹ እንደሚገኙ ተናግረዋል። በዚህኛው አስራ ሰባተኛው ዙር ብሔራዊ የተፈናቃዮች ሁኔታ ሪፖርት መሰረት በ12 ክልሎች ከ2500 በላይ ተደራሽ በሆኑ ቦታዎች ላይ በተደረገው የዳሰሳ ጥናት ከ3 ነጥብ 45 ሚሊዮን በላይ ሰዎች መፈናቀላቸውን አይተናል። አብዛኛው የአማራ ክልል ግን በጸጥታ ችግር ምክንያት በዚህ ጥናት አልተካተተም። ቃል አቀባይዋ እንደሚሉት ከተጠቀሱት ተፈናቃዮች ውስጥ 64 በመቶዎቹ በግጭት፣ 17 በመቶዎቹ በድርቅ እንዲሁም ዘጠኝ በመቶ የሚሆኑት በማኅበራዊ አለመረጋጋትና ውጥረቶች ምክንያት የተፈናቀሉ ናቸው። በድርቅ ከተፈናቀሉ ዜጎች አብዛኞቹ በሶማሌ ክልል ሲገኙ በግጭት ከተፈናቀሉት የሚበዙት ደግሞ በትግራይ ክልል ያሉት እንደሆኑ አክለው ገልጸዋል። ጥናት በተደረገባቸው ክልሎች አብዛኛውን የአማራ ክልልን ጨምሮ በወቅቱ የጸጥታ ችግርና በሌሎችም ምክንያቶች ያልደረስንባቸው አካባቢዎች አሉ ያሉት ከቪራይ የተፈናቃዮቹ ብዛት ከተጠቀሰውም አሃዝ ሊበልጥ እንደሚችል ጠቁመዋል። ስለ ተፈናቃዮቹ ሁኔታ ለአሜሪካ ድምፅ አስተያየት የሰጡት በኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞች የፍልሰተኞችና የተፈናቃዮች መብቶች የስራ ክፍል ዲሬክተር እንጉዳይ መስቀሌ ተፈናቃዮቹ ከሰብአዊ እርዳታና ከማህበራዊ አገልግሎቶች ጋር የተያያዙ ልዩ ልዩ ችግሮች እንዳሉባቸው ገልጸዋል። አሳሳቢ የሰብአዊ መብት ሁኔታዎች ከሚባሉት ውስጥ አንደኛውና ዋነኛው ጸጥታና ደህንነት ነው። በግጭት አውድ የተፈናቀሉ ሰዎች ደግሞ አንዱ የሚያጋጥማቸው አሳሳቢ ጉዳይ የጸጥታና ደህንነት ጉዳይ ነው። ከዚህ በተጨማሪ በዋነኛነት እኛም ክትትል ባከናወንባቸው ተዘዋውረን ምልከታ ባደረግንበት፣ እንዲሁም ደግሞ ከተፈናቃዮችም ጭምር በሚቀርቡልን አቤቱታዎች ባከናወንነው ምርመራ መሰረት አንዱና ትልቁ አሳሳቢው ጉዳይ ዜጎች በመፈናቀል አውድ ውስጥ ሲኖሩ የሰብአዊ ድጋፍ ጉዳይ ነው። የሰብአዊ ድጋፍ ጉዳይ ስንል እንግዲህ ዘርዘር አድርገን ስናየው ምግብና ምግብ ነክ ያልሆኑ ድጋፎችን የሚጨምር ነው። በተለይ ደግሞ በዋነኛነት የምግብ አቅርቦትን የመጠለያ አቅርቦትን ንጹህ ውሃ ማግኘትን እንዲሁም ደግሞ ሌሎች ማህበራዊ አገልግሎቶችን በተለይ የትምህርት፣ የጤና አገልግሎቶች ላይ ሰፊ ክፍተቶች እንዳሉ አስተውለናል። የዳሰሳ ጥናቱ ወደ ቀያቸው የተመለሱ ተፈናቃዮች መኖራቸውንም ያመለክታል። የድርጅቱ ቃል አቀባይ ከቢራይ አብዛኞቹ አብዛኞቹ ተመላሾች በትግራይ ክልል ይገኛሉ ብለዋል። በተመሳሳይ ወቅት የተደረገ የመንደር የዳሰሳ ጥናት አለን። ሁለት ሺህ በሚሆኑ የጥናት አካባቢዎች በተደረገው ዳሰሳ መሰረት ወደ ሁለት ነጥብ ሀምሳ ሶስት ሚሊዮን የሚሆኑ ተፈናቃዮች ወደ ቀያቸው እንደተመለሱ ታውቋል። በሀገሪቱ ውስጥ ከተመዘገቡት አጠቃላይ ተመላሾች ውስጥ 59 በመቶ በትግራይ ክልል፣ 15 በመቶ በአማራ ክልል፣ 8 በመቶ ደግሞ በአፋር ክልል የሚኖሩ ናቸው። ትልቁ የተመላሾች ቁጥር ያለው በትግራይ ክልል ነው። ይህም በሰሜን ምዕራብ ትግራይ፣ በምስራቅ ትግራይና በመካከለኛው ትግራይ ዞኖች ውስጥ የተመዘገበ ነው። ለምሳሌ በክልሉ ከነበሩት ተፈናቃዮች ውስጥ 460 ሺህ የሚሆኑት ወደ ሰሜን ምዕራብ ዞን መኖሪያቸው ተመልሰዋል። በትግራይ ክልል በጦርነት ምክንያት የተፈናቀሉ በሚሊዮን የሚቆጠሩ በርካታ ተፈናቃዮች የፌዴራሉ መንግስትና የክልሉ ጊዜያዊ አስተዳደር ወደ ቀያቸው እንዲመልሷቸው በተደጋጋሚ በሰላማዊ ሰልፍ ጭምር እየጠየቁ ይገኛሉ። በተለያዩ ክልሎች ወደ ቀያቸው ተመልሰዋል የተባሉት ተፈናቃዮችም በአካባቢያቸው ለተለያዩ ችግሮች እየተጋለጡ እንዳሉ እንጉዳይ መስቀሌ ይናገራሉ። ሰመኮ ከዚህ ቀደም ባከናወናቸው የክትትል፣ የምርመራ፣ የውትወታ ስራዎች ያስተዋልነው ክፍተት በተለይ ዜጎች ወደ ቀድሞ ቀያቸው ሲመለሱ ወይም መመለስ እንደ አንድ የዘላቂ መፍትሄ አማራጭ ሲወሰድ፣ እኛም መሬት ላይ ያለው ያስተዋልነው ችግር ምንድን ነው? አንደኛ ከዚህ ቀደም በተለይ ያፈናቀላቸው መንስ ግጭት በሚሆንበት ጊዜ ቤቶቻቸውን፣ ንብረቶቻቸውን ወይንም ደግሞ ኑሯቸውን መተዳደሪያቸው ይፈርሳል፣ ይጠፋል ወይም ይወድማል። እንዲሁም ደግሞ በሌሎች ሰዎች ሊያዙ ይችላሉ። መሬት ላይ ያላቸውን የጥቅም ጨምሮ የማጣት አዝማሚዎች አሉ። ከዚህ በተጨማሪ ንብረቶቻቸውን መሬቶቻቸውን ከማጣት ባሻገር በሚመለሱበት ጊዜ መሰረተ ልማቶች ይፈርሳሉ። ለምሳሌ እንደ ጤና፣ ትምህርት አገልግሎት የሚሰጡ መሰረተ ልማቶች ይፈርሳሉ። ጦርነት፣ ግጭት ሲሆን መደበኛ ኑሯቸውን ለመኖር የሚያስችሉ ቅድመ ሁኔታዎች ባልተሟሉበት ሁኔታ ነው የሚመለሱት። ኢትዮጵያ ውስጥ ባለው የተፈናቃዮችና የተመላሾች ሁኔታ ላይ ከስምንት ዓመት በፊት ጀምሮ የዳሰሳ ጥናት የሚያደርገው ዓለም አቀፉ የፍልሰት ድርጅት አይ ኦ ኤም ግኝቱን የሰብአዊ ድጋፍ ሰጪዎችና የልማት አጋሮች እንዲጠቀሙበት እንደሚያደርግ አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ መቀሌ ተጠልለው የሚገኙ ተፈናቃዮች ወደ ቀያቸው እንዲመለሱ በሮብለት በሰላማዊ ሰልፍ ጠይቀዋል። ተፈናቃዮችን ለመመለስ የሚገባውን ያህል አለመስራታቸውን ያመኑት የክልሉ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳም ይቅርታ ጠይቀዋል። አስተዳደራቸው ለጉዳዩ ቅድሚያ እንደሚሰጥና ሰብአዊ እርዳታ ለማቅረብም ተግቶ እንደሚሰራም ፕሬዚዳንቱ ለሰልፈኞቹ ምላሽ ሲሰጡ ተናግረዋል። በዚህ ዙሪያ የተጠናቀረው ዘገባ ይቀጥላል። Não é um para, é um Pedrão! Não é um በሰሜን ኢትዮጵያው ጦርነት ምክንያት ከልዩ ልዩ የትግራይ አካባቢዎች ተፈናቅለው በመቀሌ ከተማ የተጠለሉ ተፈናቃዮች ዛሬ ረቡዕ ጥር 15 ቀን 2016 ዓ ም ወደ ቀያቸው እንዲመለሱ የሚጠይቅ ሰልፍ አካሂደዋል። ከቃፍታ ሁመራ ወረዳም በአኸር ከተማ ተፈናቅለው በመቀሌ ከተማ በሚገኝ የተፈናቃዮች ማዕከል ለረዥም ጊዜ በችግር ተጠልለው እንደሚገኙ ለአሜሪካ ድምፅ የገለጹት ወይዘሮ ድንቅ አብርሃ ሰልፍ የወጡት ወደሚናፍቁት ቀያቸው እንዲ መለሱ ለመጠየቅ እንደሆነ አመልክተዋል። እዚህ ያለው ተፈናቃይ ወደ ቀዩ ተመልሶ ሰርቶ ማደር ይኖርበታል። ልመና አይጠቅመንም። መስራት እየቻል መለመኑ የሰው ፊት እንደሳት ነው የሚያቃጥለው። የሚበዛው ተፈናቃይ ሰራተኛ ነው። አርሶ ቀለቡን አያጣም ቦዙ እየለፋ ሾዎቹን ለመመገብ የሚችል ነው። ቀየው ግን ተወሮ እዚህ ቦዝኖ ተቀምጧል። እንዲመለስ መደረግ ይገባዋል። ወደ ቀያቸው እስኪመለሱ ድረስ በቂ ሰብዓዊ እርዳታ እንዲቀርብላቸው መጠየቅ ሌላው የሰልፉ ዓላማ እንደሆነ ወይዘሮ ድንቁ አክለው ተናግረዋል። ከማይጋባ ከተማ እንደተፈናቀሉ የተናገሩት አቶ አበራ መሰለ በበኩላቸው በተደጋጋሚ የሚቀርበው የተፈናቃዮች አቤቱታ ተገቢ ምላሽ ካልተሰጠው አለመረጋጋት ሊያስከትል እንደሚችል አስጠንቅቀዋል። አባቶቻችን እንደቆየ ከሆነ መንግስት የሁሉ መንግስት ነው፣ የሁሉ አባት ነው። ይሄ መንግስት ግን የሁላችን አባት ነው ልል አልችልም። ምክንያቱም እኔን የመንግስት ባት እየቆረጥኩኝ የመንግስት ግብር እየከፈልኩኝ ራሴን በጉልበቴ የሰራሁት ህንፃ ሀይለኛ ሲቀማኝ የእኔ ወገኔ ነው ማለት አልችልም። ተስፋ ቆርጫለሁ። የእነሱ መንግስት ነው እንጂ የእኔ መንግስት ልለው አልችልም። የእኔ መንግስት ከሆነ ከኔ ንብረት የወረሩ ወይም ደግሞ ከኔ ድርጅት ያሉ ሰዎች አስለቅቆ እንደነበርኩት ወደ መናወሩ የመልሼ ቤተሰብ እያስተዳደርኩኝ ይሁን። ሁሉ ተፈቃይ የተሰቃየ ወደ ሰራበት ወደ አገሩ ነበረበቱ ይመልሰው። የሁላችን መንግስት ይሁን። ፌደራል መንግስት ግዴታዊ ወጣ ተፈናቃሽ ይመልስ። የትግራይ ክልላዊ ጊዜያዊ መንግስትም ይመልሰን። ከፍቶናል፣ እረበናል፣ ተሰቃይተናል። እኛ ሰርተን ነው የምንበላ። ሰው እና ችግር አንፈልግም። ወደ መረ ቤታችን ወደ ቤታችን። ለሰልፈኞቹ ምላሽ የሰጡት የትግራይ ክልል ጊዜ አስተዳደር ፕሬዚደንት ጌታቸው ረዳም የተፈናቃዮቹ ጥያቄ የአስተዳደራቸውም እንደሆነ ጠቅሰው እልባት ሳያገኝ ችግራቸው በመራዘሙ ይቅርታ ጠይቀዋል። ካብ ናይ ሰብ መነባብሮ ወፃኢ ዝኾነ ሰቃይን መከራን ተፈናቃይ ወገኖች ሰው በህይወቱ ሊሸከመው ከሚችለው በላይ የከበደ የኑሮ ስቃይና መከራ እያሳለፉ እንደሚገኙ በሚገባ እንረዳለን። የመከራ ጊዜያችሁ እንዲያጥር የሚቻለንን ያህል እንሰራለን ከማለት በቀር የምላችሁ አይኖርም። አስቀድመን መስራት የሚገባንን ባለመስራታችን እንደ መንግስት መሪ እኔ ይቅርታ እጠይቃለሁ። ስቃያችሁ ስቃያችን ነው፣ መፈክራችሁም መፈክራችን ነው ይህንኑ ከማስተጋባቱ ውጪ ሌላ ስራ አይኖረንም። አቶ ጌታቸው አያይዘውም አስተዳደራቸው በዓለም አቀፍ በሀገርና በትግራይ ክልል ደረጃ ለተፈናቃዮች ጉዳይ ቅድሚያ ሰጥቶ ከመስራት ባሻገር በረሃብ ለሚሰቃዩ ዜጎችም ሰብአዊ እርዳታ እንዲቀርብላቸው ትኩረት ሰጥተው እንደሚሰሩ ቃል ገብተዋል። እናመረበት ንምምላስ ዝግበር ምንቅስቃስ ክሳብ ዝዕወት ወደ ቀያችሁ የመመለሱ ስራ እስከሚሳካ ድረስ በረሃብና በበሽታ የምትሰቃዩበት ሁኔታ እንዲያበቃ መንግስት በራሱ አቅም ከሚመድበው ገንዘብ በተጨማሪ ከእርዳታ ሰጪ ተቋማት ጋር በመተባበር ለመስራት የወሰንን መሆኑን አስታውቃለሁ። በሺዎች የሚቆጠሩ ተፈናቃዮች በተሳተፉበት በዛሬው ሰልፍ የፕሪቶሪያው የሰላም ስምምነት በሙሉ ቃሉና መንፈሱ ይተግበር፣ ተፈናቃዮች ይመለሱ፣ በቂ ሰብአዊ እርዳታ ይቅረብ የሚሉና ሌሎች መፈክሮች ተስተጋብተዋል። ተመሳሳይ ሰልፎች በአድግራት በ አድዋ በአክሱም እና በሽረ እንዳስላሴ ከተሞች ከትናንት በስቲያ ሰኞ እንደተካሄደ መዘገባችን አይዘነጋም። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። ተመልካቾቻችን ይህ የተላለፈው ዘገባ የተሰናዳው ጥር 15 ቀን ሮብ ዕለት መሆኑን ልናስታውስ እንወዳለን። በመቀጠል የምናልፈው ወደ እስራኤል ሀማስ ጉዳይ ነው። ቤተሰቦቻቸው የታገቱባቸው እስራኤላውያን አሁንም ቤተሰቦቻቸው እንዲመለሱላቸው በመማጸን ላይ ይገኛሉ። የአሜሪካ ድምጽ ዘጋቢዎች ያሰናዱትን ደረጀ ደስታ እንደሚከተል ያቀርበዋል። የእስራኤላውያን ታጋቾች ቤተሰቦች አሁንም በሀማስ ታግተው ስለሚገኙ ቤተሰቦቻቸው ግንዛቤ ለማስጨበጥ በፓሲፊክ ሰሜናዊ ምዕራብ በምትገኘው ዋሽንግተን ውስጥ ወዳለው ምክራብ መጥተዋል። የ16 ዓመቷ ሀሬል ሻራቢ አባቷ በእገታ ወቅት ስለተገደለው ወንድሟ ዩሲ ሻራቢን ሀዘን በመቀመጣቸው የመጣችው ብቻዋን ነው። የታገቱት ሌላኛው አጎቷ ኤሊ እስካሁን በህይወት ይኖራሉ የሚል ተስፋም አላት። ተልኳችን ገና ያላለቀ መስሎ ይሰማኛል። የምንቀብረው እንኳን ነገር እንዲኖረን የኤሊና የኢንሱሊን አስክሬን ወደ ቤት ማምጣት አለብን። በወጉ ያደረግነው የቀብር ሥነ ሥርዓት እንኳን አልነበረንም፣ ምክንያቱም የሚቀበር ነገር የለም። የሮሚ ኮሆን መንታ ወንድም ናምሩድ ኮሆንም ታፍኗል። ሰዎች እንደ ኤሮፓ አቆጣጠር ጥቅምት ሰባት በተፈጸመው የሐማስ ጥቃት ታግተው ስለተወሰዱ ሰዎች መርሳት መጀመራቸው ያስፈራታል። ሰዎች ስለ ታጋቾች በበቂ ሁኔታ አይናገሩም። አንዳንዶች እንደውም ዘንግተውታል። ማለቴ አሁን ሶስት ወር ተኩል ሆኖታል። ለአንዳንድ ሰዎች ያረጀ ዜና ነው። ለእኛ ግን በየቀኑ ይሰማናል፣ በየሰከንዱ። እሷና አባቷ ይሁዳ ኮሆን፣ የታጋቾች ቤተሰቦች ከእስራኤል ውጭ ያሉ ሁለቱንም የጥላቻና የድጋፍ አይነቶች አይተዋል። ነገር ግን በቂ እርምጃ አልተወሰደም ይላሉ። ይሁዳ ኮሆን እንዲህ ይላሉ፣ መንግስታችን የበለጠ ትኩረት ያደረገው በውጊያው ላይ ነው። እንደምናየው ከአንድ መቶ ሰባት ቀናት በኋላ የምንወዳቸውን ወገኖቻችንን እያስመለሰልን አይደለም። በህዳር ወር በተካሄደው የተኩስ አቁም ስምምነት በሐማስ ከእስራኤል ከታፈኑት መካከል ከ መቶ በላይ የሚደርሱ ንጹዋን ዜጎች በፍልስጤም እስረኞች ልውውጥ ተለቀዋል። ከዚያ ወዲህ ግን የተለቀቁ ምንም የሉም። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ባለፈው እሁድ በሰጡት መግለጫ ሐማስ በጋዛ ስጋት መሆኑን እስካላቆመ ድረስ ጦርነቱ እንደሚቀጥል ዝተዋል። ታጋቾቻችንን ለማስፈታት ሐማስ ጦርነቱ እንዲያበቃ ኃይላችንን ከጋዛ እንዲወጣ የኑክባ ወይም የሐማስ ኒውስ ክፍል ነፍሰ ገዳዮችና አስገድዶ ደፋሪዎች እንዲፈቱና ሐማስ ሳይነካ እንዲቀጥል ይጠይቃል። በዚህ ተስማማን ማለት ተዋጊዎቻችን የወደቁት በከንትኖ ማለት ነው። የተለያዩ ታጋቾች ቤተሰቦች፣ የዩናይትድ ስቴትስ የህግ አውጪ አካላት ታጋቾቹ እንዲፈቱ የበለጠ ፖለቲካዊ ጫና እንዲያሳድጉ ተስፋ በማድረግ ባለፈው ሳምንት ዋሽንግተን ውስጥ ግፊት አድርገዋል። የተፈቱት ታጋቾችም ከደረሰባቸው ሰቆቃ የማገገም ፈውሱ ገና አልተጀመረም። አንዳንዶቹ የሚመለሱበት ቤት የላቸውም። ሌሎች አሁንም በእስር ላይ የሚገኙትን መፈታት ይጠብቃሉ ወይም ስለተገደሉት ያዝናሉ። ሜራቭ ራቪቭ ሶስት ዘመዶቿ ባለፈው ህዳር ተለቀዋል። የ79 ዓመት አጎቷ አብርሃም ሙንደር ግን አሁንም በጋዛ እንደታገቱ ነው። ሩቲ ኦሃድ ሙንዱር ዚችሪ ና ከረን ሙንዱር ተመልሰዋል። ከ49 ቀናት በኋላ ተፈተዋል። አጎታችን አብርሃም ግን አሁንም እንደታገተ ነው። ታጋቾቹ ከሌሎች 135 ሰዎች ጋር በሐማስ እጅ ከወደቁ አራት ወር ሊሞላው የተቃረበ ቢሆንም፣ ቤተሰቦቻቸው ግን እስካሁን ስለ ሁኔታው ምንም የሚያውቁት ነገር የለም። የተከበራችሁ ተመልካቾቻችን ለዕለቱ የያዝነው የጋቢና ቬይ መሰናደው እዚህ ላይ ተጠናቀቀ አብራችሁን ስላመሻችሁ አብዝተን እናመሰግናለን ኤደን ገረመ መሰናደውን በምረት ኤልያስ አስማረ ደግሞ በድምፅና ምስል ምህንድስና አብረናችሁ ነበርን አስተያየቱ የጥያቄ ቢኖራችሁ የፌስቡክ ገጻችን በአማሪክ ላይ ለጋቢና ቬይ ብላችሁ አድርሱን ሰላም ጠናጸልን ደህና እደሩ